ወር በፊት የተሾሙት የድሬዳዋ አስተዳደር አመራር አባላት ከህብረተሰቡ ጋር ተወያይተዋል። ከሀገር ሽማግሌዎች፣ ከሃይማኖት አባቶች፣ ከንግድ ማህበረሰብ፣ ከወጣቶች፣ ከሴቶችና ከሞራን ጋር ዛሬ ደግሞ ከኪነ ጥበብና ሚዲያ ባለሙያዎች ጋር በስድስት መድረኮች ባካሄዱት ውይይት በአስተዳደሩ ያሉ አንኳር ችግሮች መለየታቸውና የመፍትሄ አቅጣጫዎች መቀመጡን በዚሁ መነሻነት መከናወን የጀመሩ ተግባራትንም ለታዳሚዎች አስታውቀዋል። ውይይቶቹን አዲስ ቸኮል ተከታትሎ ዘገባ ልኮልናል። በምክትል ከንቲባነት ተሾመው በከንቲባነት እያገለገሉ ያሉት አቶ መሀዲ ጊሬና ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ የሆኑት አቶ ከድር ጆሀር ካለፈው ሳምንት ሐሙስ ጀምሮ እስከ ዛሬ ሰኞ ድረስ ከልዩ ልዩ የህብረተሰብ ክፍሎች ጋር ውይይት አድርገዋል። የውይይታቸው መነሻ በፌዴራል ደረጃ ጭምር ድሬዳዋ ላይ የተደረገው ግምገማ ውጤትና በቀጣይ ሊከናወኑ የታሰቡ ተግባራት ላይ ያተኮረ ነው። የጠቅላይ ሚኒስትሩ አማካሪ የሆኑት አቶ ተፈራ ደርበውና አቶ መለስ አለም የድሬዳዋ አስተዳደርን ተቋማት በጥልቀት በመፈተሽ እንዲሁም የሃይማኖት አባቶችና የሀገር ሽማግሌዎችን በማወያየት የችግሮችን አጠቃላይ ሁኔታና መሰረታዊ ጉድለቶችን ከለዩ በኋላ ችግሮችን ለመፍታት የሚያስችል አቅጣጫ ማስቀመጣቸውን ምክትል ከንቲባና የንግድ ና ኢንዱስትሪ ቢሮ ኃላፊ የሆኑት አቶ ከድር ጀዋር በመድረጎቹ ያቀረቡት ሰነድ ያመለክታል። ይህ በፌዴራል ደረጃ ያለው የበላይ አመራር ችግሩን በጥልቀት ቀርቦ ከገመገመ በኋላ አንድ አብይ ኮሚቴና ሶስት የተለያዩ ግብረ ሀይል ተቋቁሞ እቅር ታቅዶ ወደ ተግባር እንዲገባ ማድረጋቸውም ተገልጿል። በሶስቱ ግብረ ኃይል የሚከናወኑ ተግባራት የፖለቲካ ሪፎርም ማካሄድ፣ የመልካም አስተዳደርና የልማት ስራዎች ማከናወን ና በሶስተኛ ደረጃ ደግሞ የጸጥታ መዋቅር ማጥራት ና ማጠናከር እንዲሁም የህግ የበላይነትን የማረጋገጥ ስራዎች እንደነበሩ የምክትል ከንቲባው ሪፖርት ያመለክታል። በእነኚህ ሶስት ዘርፎች የተከናወኑና ሊከናወኑ የታሰቡ ስራዎችም በሰነዱ ተመላክተዋል። እንደ አቶ ከዲር ገለጻ ከፍተኛና መካከለኛ አመራሩ መገምገሙን ከአቅምና ከስነ ምግባር አንጻር ያሉባቸው ችግሮች ሁሉ መፈተሻቸው ተመልክቷል። ከጸጥታ ኃይሎች አንጻርም ያድሏዊነት ችግር እንዳለባቸው፣ ወንጀልን የመከላከል ስኬታቸው እያሽቆለቆለ መሄዱን እና ሌሎችም ችግሮች በግምገማ መገኘታቸውን ገልጸው የአስተዳደሩን የፖሊስ አዛዥ ከኃላፊነት በማንሳት በምትኩ ሌላ ኮሚሽነር መመደቡን አስታውቀዋል። የፖሊስ መዋቅሩን የማጥራትና የመገምገም ስራም የፌዴራል ፖሊስ ምክትል ኮሚሽነር ጀነራል በሚመራው ግብረ ኃይል እየተመራ መሆኑን አቶ ከድር አስታውቀዋል። ከመልካም አስተዳደር አንጻር በህብረተሰቡ የሚነሱ አንኳር ችግሮችን በምክትል ከንቲባው በዝርዝር ቀርበዋል። በእነኚህ መድረኮች ተሳታፊ የነበሩት ልዩ ልዩ የህብረተሰብ ክፍሎችን በርካታ ጥያቄዎችን አንስተዋል። በዋናነት የተደጋገሙ ጥያቄዎች ከህግ የበላይነትና ጸጥታ አንጻር የነበሩ ናቸው። ድሬዳዋ የኖርኩ አምሳ አምስት ዓመት ነው። ይሄ ያላዩም አምሳ አምስት ዓመት አሁን አየሁ። ድሬዳዋ አለምን ሞቃዲሾ የሆነ ትለመጣ ይሄ ጦርነቱ كيف لا تغير هبشا وكبير من من امين من من من على انه فكر سلام من متاو

ድሬዷ ባለፈው አመት በሶማሌ ክልልና በኦሮሚያ ክልል መካከል በነበሩ ግጭቶች የተፈናቀሉትን ተቀብላ ስታስተናግድ የነበረች ቢሆንም በዚህ አመት ግን በከተማዋና በቅጥር ቀበሌዎች በጎሳና በብሔር በተነሱት ግጭቶች በርካቶች ሞተዋል፣ ተፈናቅለዋል። በሃይማኖት ባልና በሃይማኖት ተቋማትም ትንኮሳ የሚፈጽሙ ተከስተዋል። በሌላ በኩል የህግ የበላይነትን ከማስከበር አንጻር የድሬዷ አመራሮች ሲያጠፉ ለምን እርምጃ ይወሰድ የሚሉ ጥያቄዎችም ቀርበው ነበር። እኔ ድሬዷ ቶሎጅን ያደኩት አሁን የቀረበው ጉዳይ ሳይ በጣም ነው ይህን ችግር ሲፈጥሮ ከሆነ እኔ የተወሰኑት አላቃቸው እዚህ ከተማ ውስጥ ያለሁት ግን፣ ምንድን ነው የተወሰደው እርምጃ? አመራሩ ይንህል ወርዶ በጎሳ በቡድን የተያደበ ችግር ከፈጠረ ምን የተወሰደ እርምጃ አለ? ሰዎች ቅድም ሲገለጽ እንደነበረው ዝውውር ነው የሚዛወረው። አንዱ ቦታ የነበረ ቢሮ ላፊ አንዱ ቦታ ይዘውራል። በጠፋት ቀበሌ የነበረ አንዱ ይዘውራል። ስለዚህ ከላይ የተባለ ባለስልጣን ይህን እርምጃ ተወሰደ ሲበል አትሰማም፣ አናይም። በዚህ ጉዳይ ላይ አሁንስ አንድ ወር ሙሉ ግምገማ ተካሄዶ ምን ተወሰደ እርምጃ ከመሠረተ ልማት፣ ከዳቦ፣ ከዘይት ከስኳር፣ ከስራ እድል፣ ከዋና ፍሳሽ፣ ከጎዳና ተዳዳሪዎች፣ ከመንግስት ተቋማት አገልግሎት አሰጣጥና በዋናነት ደግሞ ከስርአጥነት አንጻር ተደጋጋሚ ጥያቄዎች ቀርበዋል። መድረኩን ሲመሩ የነበሩት በምክትል ከንቲባ ማድረግ የከተማዋ ከንቲባ ሆኖ የተሸሙት አቶ ማህዲ ጊሬ የመንግስት አመራሮችን ተጠያቂ አለመሆን በተመለከተ ማንም ከህግ በላይ አይደለም፣ ከአጠፋን እንጠየቃለን፣ ሌሎች ሲያጠፉም እንጠይቃለን ብለዋል። እስካሁን ምን እርምጃ ወስዳቸዋል? ሁሉም ሲያጠፋ ከስልጣን ብቻ እየወረደ ህዝብ ውስጥ ገብቶ አሁንም መርዝ እየረጨ ነው የሚል ነገርም አለ። በእርግጠኝነት ከሌሎ ያስቀመጠው ነገር አለ። እከሌ ከሌ ብለንም እዚህ አንገልጽም። በእርግጠኝነት ግን የሚጠየቁ አካላት አሉ። በተደረገው ግምገማ መሰረት አቃቢ ሕግና ፖሊስ ስራቸውን ጨርሰው በፍርድ ቤት ማስሪያ ትዕዛዝ ብቻ መውሰድ ነው የቀራቸው። ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ የሆኑት አቶ ከድር ጀዋርም የአስተዳደሩ ፖሊስ ኮሚሽን ኮሚሽነር ከመቀየራቸው ባሻገር የአስተዳደሩ ፖሊሶችም ለሶስት ወራት በንድፈ ሀሳብና በተግባር ስልጠና እንዲወስዱ ይደረጋል ብለዋል። ሆኖም በዚህ ሂደት ተጽዕኖ ፈጣሪ ኃይሎች በወገንተኝነት የሚያደርጉት እንቅስቃሴ በራሱ ክፍተት አለበት ብለዋል። የፖሊስ ተቋሙ ብዙ ጊዜ ይወቀሳል። እውነት ለመነጋገር ይሄ ከተማ በመከላከያ እንዲመራ መንፈልግም በራሷ በአስተዳደሯ በፖሊስ መመራት አለበት የሚል ነው። ችግር ያለባቸው በችግሩ እየተጠራ ይሄዳል። ግን አብዛኛው ሶማሌ ጋር ሲሄድ ፖሊስ ደበደበኝ ይላል፣ አማራው ጋር ሲሄድ ፖሊስ ደበደበኝ ይላል፣ ኦሮሞ ጋር ሲሄድ ፖሊስ ደበደበኝ ይላል። እሺ ፖሊስ አልደበደበኝ የሚል አካል፣ ሁሉም ጠንካራ ሰው ምንም ማድረግ አንችልም። በዚህ ነው አሁን ኮንፊደንስ እያጡ የመጣው እውነት ለመነጋገር ሲታሰሩ እኛም ኡኡ ብለን ኦሮሞ ታሰረ ብለን ኦሮሞ የሆነው አመራር ለኦሮሞ ለማስወጣት እንልወታለን ሶማሌም ሲሆን ሽማግሌም ተሰብስቦ ለሶማሌ ለማውጣት ከአማራም ሲታሰር የሃይማኖት አባትም ጭምር ታይቶ፣ ታዲያስ እንዴት ነው? ሌባ ወይም ቦዘኔ የምንላቸው ከአመራር በላይ ጉልበት የማይኖረው ሕዝብ ውስጥ ወርዷል። የራሱን ጥቅም ለማስከበር በስድስት ዙር ከተካሄዱ ውይይቶች የተገኙ ግብአቶች ተለቅመው በግብአትነት እንደሚውሉ የተናገሩት የኮሚኒኬሽን ቢሮ ኃላፊው አቶ ስቃይ ያስታፈሰ የፊታችን ሮብ የማጠቃለያ መድረክ እንደሚኖር በተለይ ለቪዮ አስታውቀዋል። ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ።